እግዚአብሔር አምላካችን የተመሰገነ ይሁን እንዳያችሁት መዝሙር መቶ አራትን ሁለት ጊዜ ነው ያነበብኩት እና ሰላሳ ስድስት አካባቢ ቁጥሮች አሉት ሁሉንም ቁጥሮች ነው በሁለት ከፍዬ ያነበብኩት ይሄ መዝሙር መቶ አራት አስደናቂ መዝሙር ነው ምክንያቱም የኢቮሉሽኒስቶች ለሚጠይቋቸው ጥያቄዎች ሁሉ መልስ የሚሰጥ መዝሙር ነው። 35 ቁጥሮች ነው ያሉት። መዝሙር 104 ቁጥር 24 ነው እዚህ ስላይዱ ላይ የምታዩት አቤቱ እግዚአብሔር ሆይ ስራዎች እንዴት ብዙ ናቸው፣ ሁሉንም በጥበብ ሰራሃቸው፣ ምድርን በብልጽግና የተሞላች ናት ይላል። አስደናቂ መዝሙር ነው። የእግዚአብሔርን ተፈጥሮ እንዴት በጥበብ እንደተሰራ ነው የሚናገረው እና እኔ እዚህ ዛሬ የማካፍላችሁ ኢትዮጵያ ውስጥ የተለያየ ቦታ ድምፅን በተመለከተ ላለው ችግር መንደርደሪያ አድርጌ ያቀረብኩትን ትምህርት ነው። እና ትምህርት ነው ግን በጣም አስደናቂ እውነት ነው። የእግዚአብሔር ስርዓት ጥበብ በተፈጥሮ ብዬ ርዕስ ሰጥቸዋለሁ። እና መነሻ ይሄ ነው። ግን መዝሙር 104 ብቻ አይደለም ይህንን የእግዚአብሔርን ነገር የሚናገረው። ሮሜ 11 33 ላይ ደግሞ አዲስ ኪዳን ላይ እንዲሁ አቤቱ፣ የእግዚአብሔር ጥበብ፣ የእውቀቱ ብልጽግናና ጥልቀት የእሱ ፍርዶች እንዴት የማይመረመሩ ናቸው የእሱም መንገዶች ከማስተዋል በላይ ናቸው ብሎ ብሉይ ኪዳንም መዝሙር 104 ላይ አዲስ ኪዳንም ሮሚ 11 ላይ የእግዚአብሔርን አስደናቂ ነገር ይናገራል። ከዚህም በላይ ኢሳያስ 28 ላይ ደግሞ የተጻፈውን እንደዚሁ እንድትመለከቱ ትፈልጋለሁ። ኢሳያስ 28 አስደናቂ ነው። እዚህ ቦታ ላይ ጠቅሰውና በኋላ ደግሞ በሌላ መንገድ ከዚህ የሚቀጥሉትን ቁጥሮች እናያቸዋለን። ግን ኢሳያስ 28 ከቁጥር 9 እስከ 13 እንዲህ ይላል፣ እውቀትን ለማን ያስተምረዋል? ወይስ ወሬ ማስተዋልን ለማን ይሰጣል? ወተትን ለተዉ ወይስ ጡትን ለጣሉ ነውን? ብሎ ማስተዋል እና እውቀት ለማን ነው እግዚአብሔር የሚያስተምረው ወይም ማንም ሰው የሚያስተምረው የሚለውን ነገር ይናገርና ቁጥር አስር ላይ ትእዛዝ በትእዛዝ ትእዛዝ በትእዛዝ፣ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዚያ ነው ብሎ በባዕዳፍ በልዩም ልሳን ለዚህ ሕዝብ ይናገራል። እሱም እረፍት ይህቺ ናት የደከመውን አሳርፉ ይህችን ማረፊያ ናት አላቸው። እነሱ ግን መስማትን እምቢ ያሉ፣ ስለዚህ ሄደው ወደኋላ እንዲወድቁ እንዲሰበሩም ተጠምደውም እንዲያዙ የእግዚአብሔር ቃል አሁንም ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ ይሆንላቸዋል ብሎ የእግዚአብሔር ትእዛዝ እና የእግዚአብሔር ስርዓት ጥቂት በጥቂት በሰው ህይወት ውስጥ ገብቶ ለውጥ እንደሚያመጣ ግን አንዳንዶች ቁጥር 12 እግዚአብሔር የደከመውን ማሳረፍ ሲፈልግ ወይም በአገልጋዮች እረፍት እንዲያገኙ ሲፈልግ መስማት እምቢ ያሉ ሰዎች እንዳሉ ይናገራል። አሁን የእኔ ዋና ዓላማዬ እግዚአብሔር በተፈጥሮ ውስጥ ያለውን ስርዓት እንዴት አስደናቂና ውብ አድርጎ እንደገነባው ያንን ስርዓት በማንኛውም መንገድ መጣስ አደጋ እንደሆነ ማሳየት ነው ለሰዎች ዓለማዊ እና እግዚአብሔርን በእውነት እንድናከብርና እንድንፈራው፣ ደግሞም እንደ ቃሉ እንድንኖር በጣም በጣም ውሳኔ እንድንወስን የሚያደርግ ነው። ስለዚህ እንዲህ ብያለው፣ መግቢያ ውስጥ ታላቁ እግዚአብሔር ብቻውን የሰማይና የምድር ፈጣሪ ነው። ብቻውን ነው እግዚአብሔር ሰማይና ምድርን የፈጠረው። በአየር በምድር በባህር ያሉ ነገሮች ሁሉ ፈጣሪ ነው። መዝሙር 104ን ብታነቡ ይህንን ሁሉ ነው የሚናገረው። አየር ላይ ያለው፣ ምድር ላይ ያለው፣ ባህር ውስጥ ያለው ሁሉም ነገር የፈጠረው እግዚአብሔር ነው ነው የሚለው። ኢቮሉሽኒስቶች ይሄ መዝሙር 104 ተቆርጦ ቢወጣ ደስተኞች ናቸው። ምክንያቱም የእግዚአብሔር ስራ የእግዚአብሔር ጥበብ ነገሮችን ሁሉ እንዳደረገ በጣም ቀስ ብላችሁ ብታነቡት የሚናገር ስለሆነ ነው። ሌሎችም ክፍሎች አሉ። አሁን እዚህ ጋር ኢሳያስ አርባን ጠቅሻለሁ ቁጥር 26ን ወደ አይናችሁን ወደ ላይ አንስታችሁ ተመልከቱ እነዚህን የፈጠረ ማን ነው ብሎ ይጠይቅና፣ ሰራዊታቸውን በቁጥር የሚያወጣ እሱ ነው። የሰማዩን ሰራዊት ቢሊየንስ ቢሊየንስ የሚሆኑ ከዋክብትን ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድ እንኳ አይታጣውም ብሎ እግዚአብሔር የሚታጣው ምንም ነገር የለም። ሁሉን ያቃል። ሁሉን ሁሉን ነገር ጌታችን ኢየሱስ ክርስቶስ አዲስ ኪዳን ላይ የእናንተስ የራሳችሁ ጸጉሮች እንኳን ምን የሆኑ ናቸው ብሏል፣ የተቆጠሩ ናቸው። ከወፎች ድንቢጥ ወፍ አንዲቷ ላባዋ እንኳ ያለ እግዚአብሔር ፈቃድ ምድር ላይ አትወድቅም። በጣም በጣም አስደናቂ እውነትን ነው እግዚአብሔር የሚናገረው። ስለዚህ ታላቅና ግዙፍ የሆነ ፍጥረት አለም ካለመኖር ወደ መኖር ሲያመጣ የምናየውን ሁሉ የፈጠረው እግዚአብሔር ባስደናቂ ጥበቡ ነው። ሁሉ ነገር በስርዓት የተቀመረ በስርዓት የሚመራ ነው። የእግዚአብሔርን ስርዓት ማወቅ እግዚአብሔርን ከማወቅ ጋር የተያዘ ነው እና እኔ አሁን ለእናንተ የማሳየው ለብዙ ሰዎች ያሳየሁትን እናንተ ማወቅ ስላለባቸው የእግዚአብሔር ፍጥረታት ስርዓትን ነው። ግን ስርዓት ምንድን ነው የሚለው መጠየቅ ያስገድዳል። ስርዓት ምንድን ነው? የእግዚአብሔር የፍጥረት ስርዓት እንዴት በአስደናቂ መንገድ እንደተቀናበረ ስንመለከት ስርዓት ምንድን ነው የሚለውም መጠየቅ አለብን። ስርዓት የሚለው የአማርኛ ቃል ከእንግሊዝኛ ሲስተም ከሚለው ቃል ጋር ተመሳሳይ ነው። ሲስተም የሚለው ቃል ደግሞ ከሁለት የግሪክ ውሁድ ቃላት የተቀመረ ነው ወይም የተተረጎመ ነው። ቃሉ በግሪክ ሱን ኢስተሚ ነው የሚለው። ሱን መስተዋድድ፣ ኢስተሚ ግስ ሆኖ አንድ ላይ ሱን አንድ ላይ ከጋር ማለት ነው። አሁን እኛ እኛን አንድ ላይ ናቸው ብሎ ግሪክ ቢናገር ሱን ብሎ ነው የሚጀምረው አንድ ላይ ብሎ ነው የሚጀምረው። እና ኢስተሚ ከጨመረበት አንድ ላይ የቆሙ ማለት ነው። ስለዚህ ሲስተም ንኢ የሚለውን እንግሊዞቹ በዘመናት አስወግደው ሲስተም ብቻ ብለውታል። እና ግን ምን ማለት ነው? የግሪኩ ውህድ ቃል የሚያሳየው ሲስተም በእኛ ስርዓት በአንድ ላይ አብሮ መቆም በሚል እውነት የተተረጎመ ነው። በአንድ ላይ አብሮ መቆም። ስለዚህ ስርዓት የሚለው ነገር የነገሮች አንድነት ቅንብር ነው። አንድ ነገር ቁሳ አካላዊ ይሁን፣ አእምሯዊ ወይም መንፈሳዊ፣ እርስ በርስ የተገናኘ የማይለያይ መሆኑን የሚያስረዳ ነው። ስለዚህ ሲስተም ወይም በአማርኛ ስርዓት የሚለው ኩያ ትርጓሜው አንድ ነገር ወይም ብዙ ነገሮች አንድ ላይ በመሆናቸው ትርግምም ጥቅምም የሚሰጡ መሆናቸውን የሚያሳይ ነው። በእግዚአብሔር ፍጥረት ውስጥ ማንኛውም ነገር በአስደናቂ ጥበብ በስርዓት የተገነባ ነው። ያለ ስርዓት የተገነባ ነገር የለም። በዘፈቀደ የሆነ ነገር የለም። ይሄንን ለማሳየት ከግዑዝ ፍጥረታት ጀምሮ ያለው እኔ እንደምታውቁት በዓለም ላይ ያሉ ነገሮች ግዑዝና ሕይወት ያላቸው ተብሎ ይከፈላሉ። ግዑዝ ሕይወት የሌላቸው ናቸው። ሕይወት ያላቸው ደግሞ በሕይወት የሚንቀሳቀሱ ናቸው። በምናየው ፍጥረት ውስጥ ያለ ስርዓት ወይም ስርዓት የለሽ የሆነ ግዑዝም ነገር የለም። ሁሉ ነገር በስርዓት የተገነባ ነው። አሁን አንዳንድ ሳይንሳዊ ማስረጃዎችን እሰጣችኋለሁ። ምክንያቱም ማወቅ አለብን፣ ዝም ብሎ እምነታችንም ዝም ብሎ እንዳልሆነ ማወቅ አለብን። ይሄ ፍጥረት በሙሉ በአላማና በስርዓት የተገነባ መሆኑን ማወቅ ሰዎች አለባቸው። በእርግጥ ይህንን እንደ መንደርደሪያ የወሰድኩት እዚህ የማልናገረው ግን ሁለተኛው ፕሬዘንቴሽን ኢትዮጵያ ውስጥ ብዙ ቦታ እየተናገርኩት የድምፅን ስርዓት ለማሳየት ነው እና በግዑዝ ነገሮች ውስጥ ሁሉ ነገር ስርዓት ባለው ዲዛይን እየተቀመጠ ነው። ለምሳሌ ብረት፣ ድንጋይ፣ አፈር፣ ውሃ፣ አየር፣ ፀሐይ፣ ድምፅ ራሱ እያንዳንዱ የምናየው ነገር ስርዓት ባለው መንገድ የየራሱ ባህሪ አለው። ምንም የራሱ ባህሪ የሌለው ነገር የለም የእያንዳንዱ ነገር ውስጥ ባህሪያት የገነባው ደግሞ የሰራዊቱ ጌታ እግዚአብሔር ነው እና የእያንዳንዱ ነገር ስርዓት ነው አሁን ኬሚስትሪ ውስጥ ፊዚክስ ውስጥ ሳይንስ ውስጥ ባዮሎጂ ውስጥ የምታጠኑት ነገር በሙሉ የእያንዳንዱ ነገር ስርዓት በተፈጥሮ ውስጥ ተገንብቶበት ያለና ግን ሰዎች ጥናት አድርገው ለሰው ጥቅም እንዳዋሉት ነው የምናየው በኋላ አንዳንድ ነገሮችን እነግራቸዋለሁ ነገሮች ብቻ አይደሉም የነገሮች በአንድ ላይ መኖር ምክንያቱ አሁን የዩኒቨርስ መኖር የጨረቃ የፀሐይ የእኛ ዘጠኝ ወይም አስር ምናምን ፕላኔቶች መኖር በአንድ ላይ መኖር በስርዓት የተገነባ ነው። የስበት ህግ አሁን ለምሳሌ ይህንን ነገር ወደ ላይ በወረውረው ተመልሶ ይመጣል። የስበት ህግ ነገሮች አንድ ላይ በቅንብር እንዲኖሩ ያደረገ ነገር ነው። ይህ ሁሉ በስርዓት የተገነባ ነው። ግዑዛን ነገሮች እንዲህ እንዲሆኑ ስርዓትን የሰጣቸው አምላካችን እግዚአብሔር ነው። አሁን የስርዓት አልባ ዘመን ውስጥ ነው ያለ ነው። ግን እግዚአብሔር የስርዓት አምላክና ነገሮችን በሙሉ በስርዓት ያደረገ አምላክ ነው። ምርምሮች በቀጠሉ ቁጥር የፍጥረት በስርዓት በሲስተም መያያዝ ይበልጥ ግልጽ እየሆነ የሆነው ሁሉ ከአንድ አስደናቂ ፈጣሪ የመጣ መሆኑ እየታወቀ ነው። አንዳንድ ሳይንቲስቶች ያደረጉትን ነገሮች በኋላ እነግራችኋለሁ እና የፍጥረት ስርዓት ምሳሌዎች ብዬ እየጠቀስኳቸው ይሄ የአጽናፈ ዓለሙ ዩኒቨርስ ወይም አጽናፈ ዓለም የምንለው ከዋክብትንና መጠናቸውን ማሰብ በጣም አስደናቂ ነው። ኢዮብ ላይ ዘጠኝ ዘጠኝ ላይ፣ አሞጽ አምስት ስምንት ላይ፣ መዝሙር 147 አራትና አምስት ላይ በተለይ የመዝሙርን 147 ቅድም ካነበብኩላችሁ ከኢሳያስ አርባ ጋር አብራችሁ ማያያዝ ትችላላችሁ። መዝሙር 147 ላይ እሱ የከዋክብትን ቁጥር ይናገራል። እሱ ሁሉንም በስማቸው ይጠራቸዋል። አምላካችን ታላቅ ባለ ታላቅ ኃይል ነው፣ የሱ ማስተዋል ወሰን የለውም ብሎ ይናገራል። የከዋክብትን ቁጥር ሳይንቲስቶች ገምተዋል፣ በረቀቀ ቴክኖሎጂ በመጠቀም ይህን ያህል ናቸው ብለዋል። ግን እግዚአብሔር ስማቸውን እያንዳንዳቸውን ስም ሰጥቷቸው በስም እንደሚጠራቸው ይናገራል። አንድ ሰው የዛሬ ሀያ ዓመት ምናምን አካባቢ ይህንን መዝሙር በተመለከተ የጻፈውን ነገር አንብብ ያለ እና በዓለም ላይ ያሉት ከዋክብትን በሙሉ እግዚአብሔር በሚጠራቸው ስም መጽሐፍ ቢጻፍ ምናልባት አሜሪካ ራሱ ጠቅላላ ሙሉውን ላይብረሪ ለመሆን አይበቃም ብሎ ተናግሯል። ስማቸው ብቻ እየተጻፈ ቢጠረስ ምን ያህል ምን ያህል ምን ያህል ቁጥር እንዳላቸው መገመት አይቻልም። ስለዚህ የሰማይ ከዋክብት አሰራር፣ ስርጭት፣ የእርስ በርስ ርቀት እኔ ያልኩትን ተመልከቱ። አሰራራቸው፣ ስርጭታቸው፣ የእርስ በርስ ርቀታቸው፣ እንቅስቃሴያቸው፣ በላያቸው ላይ ያለው ነገር ሁሉ በጥበብና በአስደናቂ እጅግ በመጠቀ እውቀት፣ በጣም ውስብስብ በሆነ ስርዓት የተደራጀ ነው። አንዲቷም ነገር ልትዛነፍ አትችልም። አሁን ይሄ ሃሌ ኮሜት የሚባሉ ከዋክብት አሉ። ታቁ እንደሆነ በራሪ ኮከብ ሊሏቸው ገምተዋል። በሰባ ዓመት አንድ ጊዜ ምድርን ይዞራሉ። በሰባ ዓመት ዋንስ ኢን ሴቨንቲ ይርስ፣ በሰባ ዓመት መጥተው ይሄዳሉ እና በጣም ሚገርም የሚገርም አሰራር ነው እግዚአብሔር የሰራው። ሌሎቹ ደግሞ ልክ ጨረቃን እንደምታዩት በ30 ቀን አንድ ቀን መሬትን ትዞራለች። እነዚህ ሁሉ በስርዓት የተቀናበሩ ናቸው። ምናልባት ነግሪያችሁ እንደሆነ አላቅም። እንግሊዝ ሀገር አንድ ሰው ወደ ጌታ እንዲመጣ፣ እንግሊዛዊ ነው የሚኖረው ከለንደን ከተማ ውጭ ነው። ከአንድ ሰው ጋር መጥቶ ተገናኘንና ስለ ጌታ ነገርኩት እና ያ ሰው ወደ ጌታ መጣ። በየጊዜው ቸርች ይመጣ ነበር ከሩቅ ቦታ ነው የሚመጣ እና አንድ ጊዜ አንድ የአስትሮኖሚ ሳይንቲስት የሆነ ፕሮፌሰር ጋር ተገናኝተው አንድ ወሬ እንዳወሩ ነገረኝ። ወሬው ምንድን ነው? አሁን የምታየው ይሄ ጨረቃና ፀሐይ ሶስት መቶ ምናምን ሚሊየን ዓመት ቢሊየን ዓመት የሚቆጠር ነው የኖሩት እና ደግሞ የሚገርመው ነገር አለው የጨረቃ አሁን ካለችበት ቦታ በእነዚህ ዘመናት ሁሉ የሆነ ኢንች የሆነ ሚሊሜትር ወደ መሬት ጠጋ ጠጋ ጠጋ ጠጋ እያለች ነው የምትሄደው ብሎ ነገረው። እና ይሄ ሰውዬ ብዙ እንደ ፕሮፌሰሩ አልተማረም። በደንብ ሰማውና እንዱ በነገራችን ላይ አለው ይሄ ዩኒቨርስ ቢሊየን ዓመት ነው የኖረው ብልሃል። እና ደግሞ ጨረቃ እንዲህ በጣም በመጠኑ እየተጠጋች ነው፣ በእነዚህ ሁሉ ዘመን በመጠጋቷ ጨረቃ ወደ መሬት ለምን ከመሬት ጋር አልተጋጨችም ብሎ ጠየቀው። ምክንያቱም ይህ ሁሉ ሚሊየን ቢሊየን ዓመት እስካሁን ከጨረቃን ከምድር ጋር አላት ሟታል ማላተም አለበት ብሎ ሲጠይቀው ሰውየው አፈረ። ደፊቱ ቀላ። ጥሎት ሄደ። አንተ ክሬዚ ነህ ምንም በቃ አይገባህም ለማለት ፈለገ። እሱ ነው ክሬዚ ለነገሩ። እና ይሁት እያንዳንዷ ነገር በተመጠንላት መጠንና ልክ እንድትኖር እንጂ እየተንፈቃፈቀች ወይ ወደዚህ ወይ ወደዚህ እንድትልና ሲስተሙ እንዲዛባ እግዚአብሔር አልፈጠረም እንደዛ ቢሆን ጨረቃ ከመሬት ጋር ተለጥፋ የሆነ አንድ ሴንቲሜትር እንኳን ወደዚህ ብትመጣ ወይም አንድ ሴንቲሜትር ወደዛ ብትሄድ ይሄ የምናየው ፕላኔት ፕላኔት ሲስተም ሊኖር አይችልም በጭራሽ። እና ሁሉን ነገር እግዚአብሔር ያደረገው በስርዓትና እጅግ በጣም በረቀቀ አሰራር ነው። የከዋክብት የፀሐይ፣ የጨረቃ አሰራር። አሁን ተመልከቱ ዘፍጥረት መጽሐፍ ላይ ብትመጡ ከዋክብትና ጨረቃ እነዚህ ሌሊትና ቀን የሚያበሩ ብርሃናት ዘፍጥረት ምዕራፍ አንድ ቁጥር 14 እዚህ እንደምታዩት እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ እና እነዚህ ብርሃናት በሰማይ ጠፈር ይሁኑ ግን ለምን ለምልክቶች ለዘመኖች ለዕለታት ለዓመታት ይሁኑ ቁጥር 15 በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ እንዲሁም ሆነ እግዚአብሔርም ሁለት ታላላቅ ብርሃናት አደረገ። ትልቁ ብርሃን በቀን ትንሹ ብርሃን በሌሊት እንዲሰለጥን ከዋክብትንም ደግሞ አደረገ ብሎ ይሄ የዩኒቨርሱ ከዋክብትና ብርሃንና ጨለማ ሌሊት የሚባለው ነገር እንደተፈጠረ ይናገራል። ምናልባት አስተውላችሁ ከሆነ ቁጥር 14 በጣም ጠቃሚ ጥቅስ ነው። ቁጥር 14 እንደገና ላንብብላችሁ። እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ ቀንና ሌሊት እንዲለዩ፣ ከዛ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለአመታት። አሁን በዓለም ላይ ያለው ካሌንደር እኛ የምንጠቀምበት ካሌንደር ጁሊያን ወይም ግሪጎሪያን ካሌንደር ሊሆን ይችላል። ይሄ ቁጥር 14 ነው። ለካሌንደሮች መኖር ምክንያት እግዚአብሔር ካሌንደሮችን ሰዎች እንዲያወጡ፣ አመቱ በዚህ ይህን ያህል ቀን ይፈጃል ሰማይን ምድርን የምድርን የሰማይን የከዋክብትን እንቅስቃሴ አይተው ነው አመቱ ይሄን ያህል ቀን ነው፣ 365 ቀን እና ደግሞ ወር፣ ሳምንት የሚባለው ነገር በሙሉ እግዚአብሔር በፈጠረው ፍጥረት ላይ ተመስርቶ የተደነገገ እንጂ ሰዎች በሀሳባቸው ያመጡት አይደለም። ይሄ ይሄ ይሄ እውነት ነው። እዚህ ጋር የሚታየው አንድም ነገር ያለ እግዚአብሔር የሆነ ነገር የለም። ይሄ ነው የወራት የአመታት ቀመር የተቻለ እንዲሆን ያደረገው። አዎ ዘመን ዘመናት የተቆጠሩት በዚህ ስርዓት ላይ ተመስርተው ነው። እና አንዳንድ እውነቶችን ከፍጥረት ራሱ ማወቅ በጣም አስፈላጊ ነው። መዝሙር 104 ቅድም አንብቤላችኋለሁ። አንድ የሚገርም ጥቅስ ይናገራል። ቁጥር 19፣ ቁጥር 19 በሳይንስ እውነተኛ ሆኖ በትክክል የተረጋገጠ ነው። አሁን ቁጥር 19ን ላንብብላችሁ። ጨረቃና ስራዋን በተመለከተ እሱ ጨረቃን ለወቅቶች አደረጋት ፀሐይም መጥለቂያዋን ታውቃለች ይላል። አሁን እነዚህ የምነግራችሁ ነገሮች በሙሉ የሰራዊቱ ጌታ እግዚአብሔር የኛ እግዚአብሔር እንዴት ጥበበኛና ሁሉም በስርዓት ያደረገ እንደሆነ ለእኛም ህይወታችን በስርዓት እንዲመራ እንደሚፈቅድና እንደሚ እንደሚወድ ላሳስባችሁ ነው። ቁጥር 19 እሱ ጨረቃን ለወቅቶች አደረጋት ነው የሚለው ጨረቃን ለምኖች ነው ያደረጋት ለወቅቶች አደረጋ ሳይንስ በሙሉ የሚያውቀው በጨረቃ ምክንያት ነው። አራት ወቅቶች በምድር ላይ የሚለዋወጡት አራት ወቅቶች ሰመር፣ ዊንተር እና ደግሞ ስፕሪንግ ደግሞ ኦተም እነዚህ እነዚህ አራቱ ወሮች ወቅቶች የሚለዋወጡት ጨረቃ እዛ ላይ ሆና በምትሰራው ስራ ነው። ይህንን መጽሐፍ ቅዱስ ይናገራል። ግን ሳይንስ ይህንን አጥንቶ አውቆታል። ይሄ በሙሉ የሚሆነው በጨረቃ ምክንያት ነው። አሁን እዚ ጋር አንዳንድ ነጥቦች ጽፍ ያለው የወቅቶች መቀየር ምክንያት ከጨረቃ ብዙ ጥቅሞች አንዱና ለምድር ሕይወት በጣም ወሳኝ ነው። ጨረቃ ባትኖር አሁን የምናየው አይነት ነገር አይኖርም ነበር። የጨረቃ የማግኔቲክ ስበት ካደገኛ የፀሐይ ጨረር ጉዳት ምድርንና ሕይወትን በከፍተኛ ደረጃ መጠበቁ ጨረቃ በባህር ላይ ያላት ተጽዕኖ የሚያስከትለው ታይድ ወንዝ፣ ባህር ዳር ብትሄዱ ታይድ ይመጣል፣ ይወጣል፣ ይመጣል፣ ይመለሳል። ይሄ ለሰው ህይወት በጣም በጣም እጅግ በጣም ጠቃሚ ሆኖ ተገኝቷል። የጨረቃ ስበት የምድርን በራሷ ዘንግ ላይ እንድትሽከረከር 23.5 ዲግሪ ወደ አንድ ጎን እንድታዘነብል በማድረጉ ነው አሁን የምናየው ህይወት በምድር ላይ ሊኖር የቻለ። ይህንን ሁሉ ያደረገው ማን ነው? የሰራዊቱ ጌታ እግዚአብሔር ነው። አሁን ሳይንስ ሊመስላችሁ ይችላል። የማስተምረው ግን እግዚአብሔር የሰራውን ድንቅ ነገር እንድታዩና እንድታስተውሉ ነው። ይሄ እነዚህ በሙሉ ድንቅ ነገሮች ደግሞ እዚህ መዝሙር መቶ አራት ላይ አስደናቂ በሆነ መንገድ ተገልጸው ታያላችሁ። ብርሃንና ጥቅሙ ፎቶሲንተሲስ የብርሃን በጣም ትንሹ ትንሹ መጠን ወደ ምድር ከሚመጣው ብርሃን ለዚህ ሁሉ ህይወት ምግብ ምንጭ መሆኑን ሳይንስ አይቷል፣ አረጋግጧል። እና ይህም የሆነው እግዚአብሔር አስደናቂ ነገሮችን በመስራቱ ነው። አሁን እኔ ግዑዝ ነገሮችን በአጠቃላይ ነው፣ አሁን ከከዋክብት ጀምሮ የተናገርኩት። በኋላ አንዳንድ ነገሮችም እናገራሉ። ግን አሁን ህይወት ያላቸው ነገሮች ላይ ስንመጣ ደግሞ መዝሙር መቶ አራት በጣም አስደናቂ ነገር ነው የሚናገረው። ህይወት ያላቸው ነገሮች በሙሉ እግዚአብሔር አንተ እንዲኖሩ መንፈስን ልከህ እንዲኖሩ ታደርጋቸዋለህ። ደግሞ ዘመናቸውና ጊዜያቸው ሲያበቃ መንፈሳቸውን ትወስዳለህ፣ በቃ አፈር ይሆናሉ ይላል። ይሄ በምድር ላይ ያለው የተፈጥሮ እንቅስቃሴ ነው። በአሁኑ ጊዜ እንዳለው ጥናታዊ ግምት ከስምንት ቢሊየን በላይ የሆኑ ህይወት ያላቸው ነገሮች አሉ። አንዳንዶች አንድ ትሪሊየን በላይ ይደርሳሉ ይላሉ። የነዚህ ያንዳንዱ ፍጥረታት ህይወት መፈጠራቸው፣ መኖራቸው፣ የመኖራቸው ጊዜ፣ እድሜያቸው፣ ሞታቸው፣ ከሞቱ በኋላ ወደ አፈርነት መመለሳቸው ሁሉ በስርዓት የተቀናጀና የተመደበ ነው። አሁን እኛ ስን ሞት አካላችን ይበሰብሳል፣ ወደ አፈርነት እንመለሳለን። ዘፍጥረት ምዕራፍ ሶስት ላይ እግዚአብሔር እንደዛ ብሎ ተናግሯል። ይሄ የማን ስራ ነው? የእግዚአብሔር ረቂቅ እና አስደናቂ ስራ ነው። ተመልከቱ። አሁንም የምናገረውን ስሙኝ። በዘፈቀደ የሆነ ምንም ነገር የለም። በዘፈቀደ የሆነ በዘፈቀደ የሆነ አሁን እዚ ጋ አንዳንድ ነገሮች እጠቅሻለሁ። ቫይረሶች፣ ባክቴሪያዎች እንደሚባለው በሆዳችን በአንጀታችን ውስጥ አንድ መቶ ትሪሊየን አንድ ኪሎ የሚመዝኑ ባክቴሪያዎች አሉ ተብሎ ይታወቃል። በእያንዳንዱ ሰው ሆድ ውስጥ አንድ ኪሎ የሚሆን ባክቴሪያ አንድ መቶ ትሪሊየን ባክቴሪያዎች የያዘ ነው እና የእነሱ አንጀታችንና ሆዳችን ውስጥ መኖር በጣም ጠቃሚ ነው። በጣም ስለዚህ ተፈጥሯቸው፣ አካላቸው፣ ኑሯቸው፣ የህይወታቸው እንቅስቃሴ እያንዳንዱ ከሌላው የሚኖራቸው ጥቅምና ስርዓት እጅግ በጣም ጠቃሚ ነው። ስለዚህ እንደገና ልበለው የህይወት ያላቸውን ፍጥረታት ስናስብ በዘፈቀደ የሆነ ነገር የለም እጽዋት ጋር ብንመጣ ልዩ ልዩ አይነት እጽዋቶች አሉ 300 ሺህ አይነት አሉ ይባላሉ እነዚህ በሶስተኛው ቀን እንደተፈጠሩ ነው የእግዚአብሔር ቃል ዘፍጥረት ምዕራፍ አንድ ላይ የሚናገረው በሶስተኛው ቀን የተፈጠሩት እጽዋት ትናንሽ ትላልቅ ቅጠላቸው አንዳንዶቹ ቀጭን ሾጣጣ እንደ መርፌ የሚዋጋ አንዳንዶቹ ሰፊ እንደ ኮባ ደግሞ በጣም የሚገርም ነው እነዚህን ሁሉ በጥበቡ አሁን በየቀኑ ነው አስባለሁ። እነዚህ ሁሉ እነዚህ ሁሉ በእነዚህ ስድስት ቀናት ውስጥ የመፍጠር ኃይልና ጥበብ፣ ምን አይነት ኃይልና ጥበብ ነው! ይህንን ያደረገው የሰራዊቱ ጌታ እግዚአብሔር ነው። አሁን መዝሙር 104ን ቁጥር 14ን ጠቅሼ ለአንድ የባዮሎጂ አዋቂ አንብቤለታለሁ በቅርብ ምን ይላል መዝሙር 104 ቁጥር 14 ሳሮችን ለከብቶች አትክልቶችን ለሰዎች ጥቅም እንዲበቅሉ ያደርጋል ይላል። ይሁት ሳሮችን ለከብቶች አትክልቶችን ለሰዎች ጥቅም እንዲበቅሉ ያደርጋል ብሎ ያም ብሎ እሱ ከምድር ውስጥ ምግብን እንዲያወጣ ነው ይላል። ይሄ መቶ መቶ ፎቶሲንተሲስ የምንለው ነው። ፎቶሲንተሲስ ማለት አትክልቶች የፀሐይን ብርሃን ይወስዱና ከምድር ውሃን አምጥተው ግሉኮስ ወይም ፍሩክቶስ ለፍራፍሬዎች ፍሩክቶስ ስኳር ነው። ግሉኮስ ለማንኛውም ምግብ የሚሆነውን የሚሰሩት ልክ በዚህ መሰረት ነው። ይሄ ኤግዛክትሊ ሳይንቲስቶች ያላዩት ፎቶሲንተሲስ መግለጫ ነው እና ከምድር ውሃ፣ ማዕድናትን የፀሐይ ብርሃንን ከሰማይ ከዛ ግሉኮስ ፍሩክቶስ ፍራፍሬዎችን ተመልከቱ። አቮካዶ፣ ሙዝ፣ ብርቱካን፣ ማንጎ ስንቱን ልንገራችሁ። እነዚህ በሙሉ የእግዚአብሔር የጥበብ ስራዎች ናቸው። የእህል ዘሮችን ስንዴን፣ ገብስን፣ አተርን፣ ሽምብራን፣ ምስርን፣ ባቄላን፣ በቆሎን ሁሉ ሲሰራ በየራሱ ስርዓት የተቀናበረ ነው። አምላካችን እግዚአብሔር ከመደነቅ ሁሉ በላይ ነው። እኔ ድሮ እንደዚህ በጣም ሳይገባኝ ለአዲስ አበባ ሳገለግል ለሰዎች ብርቱካንንና ሽምብራን በተለይ ጠቅሼ አውቃለሁ። ብርቱካን በልታችሁ ታውቃላችሁ አይደል? ብርቱካን ብርቱካን ስትልጡ፣ ልጣችሁ ወደ ውስጥ ገባ ስትሉ፣ ያንዳንዳቸው እንደዚህ የተደባበሩ ከረጢቶች ነው የምታገኙት። በጣም ብዙ ሺ ከረጢቶች በአንድ ብርቱካን ውስጥ። እነዛ ደግሞ በሴክሽን በሴክሽን ምን ሆነዋል? ዙሪያውን ተከፋፍለዋል። እነዛ እያንዳንዷ ከረጢት ፕላስቲክ አይነት ከረጢት ናት። እያንዳንዷ አይታችሁ ከሆነ እና ፕላስቲክ መቼም በልታችሁ አታውቁም አይደል? ፌስታል በልታችሁ ታውቃላችሁ? አታውቁም። አንበላም ፌስታል። ግን እነዚህ የብርቱካን ፈሳሾች ያሉት ፌስታል በመሰሉ ጥቃቅን ከረጢቶች ነው። እዛ ውስጥ ነው። እግዚአብሔር የላይ ሽፋን አለ የውስጥ ሽፋን አለ። የውስጥ ሽፋን አለ። እንደዚህ እንደ ጣት የተከፋፈሉ ክፍፍሎች አሉ። እዛ ውስጥ እነዛን ጭቅ አድርጎ የሚጣፍጥ ፈሳሽ አስቀምጦ ንጹህ በሆነ መንገድ ለእኛ ያዘጋጀው እግዚአብሔር ነው። ጥበቡ ከአይምሮ በላይ ነው። ሽምብራ እኔ መብላት እወድ ነበር ድሮ አገር ቤቶኝ እና ሽምብራ እሸት ስበላ ሁል ጊዜ ሽምብራን ስፈለፍል እሸቱን የሚደንቀኝ ሽምብራ እሸት የተቀመጠበት ውስጥ ነው። አይታችሁት እንደሆነ አላውቅም። ውስጡ በጣም ንጹህ፣ በጣም የሚገርም የሚገርም ንጽህና ያለው። ሰው እንደዛ ንጹህ አድርጎ ነገሮችን ማቅረብ አይችልም። በጣም የሚገርም ነው። እኔ ሁል ጊዜ ይደነቃለሁ፣ ሽምብራን ስፈለፍል። እንደዚህ ንጹህ በሆነ ነገር ውስጥ ለእኛ ምግብ ያቀረበ የሰራዊቱ ጌታ እግዚአብሔር ነው ያንን በጥበቡ የሰራው ክቡር እግዚአብሔር ነው። እንግዲህ ተመልከቱ። በጣም ረቂቅ የሆነ ነገር ነው እግዚአብሔር በፍጥረት ውስጥ የሰራው። እንስሳት ጋር ብትመጡ ስምንት ሚሊዮን እንስሶች አሉ ይባላል። ስድስት አይነቶች አጥቢዎች፣ ባለሰረሰሮች፣ ወፎች በአየር ላይ የሚሄዱ፣ ተርመስማሾች ምድር ላይ ነበረሮ፣ የመሳሰሉት ሬፕታይልሶች፣ እነዚህ የሚሳቡ አሳዎች፣ በውሃና በምድር ዳር ነዋሪዎች አምፊቢያንስ የሚሏቸው የሚያጠቡ የሚያጠቡ በምድር ላይ የሚበሩ በሰማይ ላይ የሚበሩ አስደናቂ እነዚህን ሁሉ እንደየዘራቸው የፈጠረው ማን ነው? የሰራዊቱ ጌታ እግዚአብሔር ነው። እያንዳንዳቸውን ተፈጥሯቸውን ብናይ አይምሯችን ከመደነቅ ወደኋላ አይል። ዓይናቸው፣ አካላቸው፣ ክንፋቸው፣ እግራቸው፣ ደማቸው፣ የደማቸው ዝውውር ሁሉ ነገር በስርዓት የተገነባ ነው። ይህንን ሁሉ ያደረገው የሰራዊቱ ጌታ እግዚአብሔር ነው። እንስሳት እጽዋት፣ የሰሩትን ይመገባሉ። ልክ መዝሙር 104 ቁጥር 14 ላይ እንዳነበብኩላችሁ ይዋለዳሉ። እያንዳንዱ በውስጡ የራሱ የሆነ የተገነባ ስርዓት አለው። ከአንድ ከ10 ዓመት 15 ዓመት አካባቢ ይሆናል በዓለም ውስጥ አንድ የተሰራጨ ቪዲዮ አይቻለሁ። ቪዲዮ ጽንስ እንዴት እንደጀመረና እንዴት እንደሚያድግ የሚያሳይ ነው። የሰው ጽንስ እና ልክ ሁለት ስፐርምና ኤግ ተደባልቀው አንድ ሴሎ ነው። ሁለት፣ አራት፣ ስድስት፣ ስምንት በቃ ተባዝተው ከዛ አፍንጫ፣ ዓይን፣ ጸጉር ምናምን ሲያወጡ በጣም በሚገርም መንገድ ያንን በረቀቀ መንገድ እንዲከናወን ያደረገው የሰራዊቱ ጌታ እግዚአብሔር ነው። ይሄ የእግዚአብሔር ስርዓት ነው። ሁሉ ነገር በስርዓት ናት። ወፎች እኔ ወፎችን እንደ ምሳሌ አቅርቢያለሁ። አሁን ወፎችን ታውቁ እንደሆነ ከዚህ ከሰሜን ዋልታ ወደ ደቡብ አፍሪካ ወደ አፍሪካ የሆነ ሀገር ሆነ ብለው በሆነ ወቅት የሚጓዙ ወፎች አሉ። ከዛ ደግሞ የሆነ ወቅት ሲቀየር ተመልሰው የሚመጡ አሉ። የተነሱበት ቦታ፣ የሚያርፉበት ቦታ፣ ካረፉበት ቦታ የሚነሱበት ወቅት እና እንደገና ተመልሰው የሚመጡበት ቦታ የሚኖረው ወቅት ፐርፌክት ነው በጣም በሚገርም መንገድ ይህንን ያደረገው ማን ነው? የሰራዊቱ ጌታ እግዚአብሔር ነው። ይህንን ሁሉ የምነግራችሁ የኔና የእናንተ አምላክ አስደናቂና ጥበበኛ መሆኑን እንድታውቁ አንዳንድ ነገር ሲያጋጥማችሁ እንዳትደነበሩ፣ እንዳትቸገሩ በዚህ እግዚአብሔር ላይ እምነታችሁን እንድታደርጉ ነው። ሕይወት ያላቸው ነገሮች ጋር ስመጣ የሰው ልጆችን ማየት ትችላላችሁ። የሰው ልጆች በቀደም ሐሙስ ለት አንድ እኔ በየቀኑ የማነበው የሳይንስ አርቲክል አለ። በየቀኑ አዳዲስ ነገር እና ያለፈው ሐሙስ የወጣው የሰው ልጆች ሁሉ የመጀመሪያዋ መገኛ ሂዋን መሆኗን የሚገልጽ ነው። በጀኔቲክስ ውስጥ ሂዋን ከአዳም የተፈጠረችው ግን ከአዳም ከተፈጠረች በኋላ ሂዋንን አዳም የሂዋን ሁሉ እናት ስለሆነች ሂዋን ትባል ብሎ ነው ያለው እና በዛ መሰረት ከሃዲ ሳይንቲስቶችም አማኝ ሳይንቲስቶችም ሁለቱም ዲስከቨሪ ያደረጉት የሰዎች ሁሉ ዲኤንኤ ሴት ወደ ኋላ ተመርምሮ ሲገኝ አንዲት ሴት ላይ ነው የሚያርፈው። ያቺ ሴት ሂዋን ናት። እያንዳንዷ እያንዳንዷ ዲኤንኤ ተመርምሮ እና እኛ ከአንዲት ሴት ነው የመጣ ነው። መጽሐፍ ቅዱስም እንደዚህ ይላል፣ ወንድ ያለ ሴት፣ ሴት ያለ ወንድ አይሆንም ብሎ ወንድ ሁሉ ከሴት ነው የተገኘው ብሎ ይናገራል። አንደኛ ቆሮንቶስ ላይ ብታነቡ እና ሳይንስ ሳይንስ የእግዚአብሔርን ቃል ያረጋግጣል እንጂ ሳይንስ የእግዚአብሔርን ቃል አይቃወምም፣ እውነተኛው ሳይንስ። ስለዚህ የዛች ሴት ይሄ ዲኤንኤ እና ማይቶኮንድሪያ የሆነ ማይቶኮንድሪያ ለሱ ሲመረመር ሲመረመር የፈለቀበት ዘመን ሲጠቀስ ደግሞ ስድስት ሺህ ዓመት አይሆኑም። የሰው ልጅ በምድር ላይ የተፈጠረው ይሄ አጽናፈ ዓለም የተፈጠረው ከ6000 ዓመት በላይ አይበልጠውም። ሳይንቲስቶቹ ቢሊየን ሚሊዮን ምናምን የሚሉት ውሸታቸው ነው። ምንም ነገር አያውቁም። መጽሐፍ ቅዱስ በሳይንስ ሳይንስ ሲመረምር ያቺ ሴት የተገኘችበት ቦታ 6000 ምናልባት አንድ መቶ ወይም 6020 ዓመት ብቻ ነው። ልክ መጽሐፍ ቅዱስ ላይ ያለውን ቀን ፍጥረትን ስትቆጥሩ እንደዛ ነው። የሰው ውስጥ ሲስተምን እዚህ ጋር ጽፍ ያለው አልገባበትም፣ ግን በነዚህ ውስጥ በሰው ህይወት ውስጥ ኩላሊት፣ ጉበት፣ ሳምባ፣ ልብ ከልብ ጋር የተያዘው በሰውነት ሁሉ የተዘረጋው የደምስር ብታስቡ ትደነቃላችሁ። በሰው አካል ውስጥ ያለው የደምስር እርዝመቱ ስልሳ ሺህ ማይልስ ነው። በኛ በእያንዳንዳችን ውስጥ ያለው የደምስር ስልሳ ሺህ ማይልስ እና ሺህ ኪሎ ሜትር ኢትዮጵያ ውስጥ የኢትዮጵያን ጫፍ እስከ ኢትዮጵያ ደቡብ ጫፍ ድረስ ለማስላት ሞከርኩ ስንት እንደው ይሆናል ከዚያ አኳያ ብይ እና 6000 ኪሎ ሜትር እንኳን አይሞላም። ግን በእኛ ውስጥ ያለው የደምስር እርዝመቱ 100 ኪሎ ሜትር ታስባላችሁ። ይህንን በሙሉ የገነባው የገነባውና እንዲኖር ያደረገው ሳይዛነፍ አንዱ ከአንዱ ጋር ሳይጠላለፍ ያስቀመጠው የሰራዊቱ ጌታ እግዚአብሔር። ልባችን አንድ ጊዜ ስትመታ በመቶ ሺህ ኪሎ ሜትር ውስጥ ደም እንዲሰራጭ እንዴት አይነት ጥበብ ነው! እንዴት አይነት አስደናቂ ካይምሮ በላይ የሆነ ጥበብ ነው! ይህን ሁሉ ያደረገው የንነ የእናንተ አምላክ እግዚአብሔር ነው። ጉበትን የሐሞት ከረጢትን፣ ኩላሊትን፣ የኩላሊት ስራ፣ የፈሳሽ ስርዓት በሰውነታችን ውስጥ ያለው አይምሮ የነርቭ ሴሎች የነርቭ አውታር 45 ማይሎች 72 ኪሎ ሜትር የሰው አንጀት እርዝመቱ 7 ሜትር ተኩል። እያንዳንዷ ታስባና በጣም በጣም አስደናቂ በሆነ ጥበብ የተቀናጀች ናት። ክብር ለእግዚአብሔር ይሆን። ይህንን ሁሉ ማሳያችሁ ቋንቋን ማለፍ አለብኝ። የፍጥረተ ስርዓትና የሰው እውቀት አሁን ይህ ፍጥረት ዓለም በስርዓት የተገነባ ነው እና ሰው ይህንን ተገንዝቦ ሊጠቀምበት ችሏል። አዎ ሊጠቀምበት ችሏል። ኢሳያስ 28 ላይ ማንበብ አለብን። ኢሳያስ 28 ከቁጥር 24 ጀምሮ እንዲህ ይላል። ያንን ከመናገር በፊት ኢሳያስ 28 ላይ እግዚአብሔር የተፈጥሮ ስርዓቱን እንዲጠቀሙበት ለሰዎች አስተምሯል። ደግሞም ያስተምራል። ለሰዎች ማስተዋልና እውቀትን ይሰጣል። ቁጥር 24 በውኑ ገበሬ ሊዘራ ሁል ጊዜ ያርሳልን? ወይስ ሁል ጊዜ እርሻውን ይገለግላልን? ጥያቄ ነው። ጓሉንስ ይከሰክሳልን? እርሻውን ባስተካከለ ጊዜ ጥቁሩን አዝሙድ፣ ከሙኑንም፣ ስንዴውንም በተርታ ገብሱንም በስፍራው አጃውን በደረጃ የሚዘራ አይደለምን? ብሎ ቁጥር 26ን አንብቡ ይህንንም ሁሉ ብልሃት አምላኩ ያስታውቀዋል ያስተምረውማል፣ ይላል ለገበሬው ነገሮችን እንዴት ማድረግ እንዳለበት። ገጠር ላለው ገበሬ አምላኩ ነው የሚያስተምረው፣ አምላኩ ነው የሚያስታውቀው። እግዚአብሔር ፍጥረትን የፈጠረው በመልኩና በምሳሌው ለፈጠረው ሰው ያስተምረዋል፣ ያሳውቀዋል ብሎ ይናገራል። ቁጥር 27 ጥቁሩ አዝሙድ በተሳለች መሄጃ አኬዶም ሲወቃ የሰረገላ መንኮራኩር በከሙ ላይ አያዞርም አያደርግም ነገር ግን ጥቁሩን አዝሙድ በሽመል ከሙኑን በበትር ይወቃል እንጂ በፈረስና አህያ አያስሮጥበትም። ሲወቃ ነው የሚለው። ቁጥር 28 የእንጀራ እህል ሲወቃ ይደቃሉ፣ አይደቅም። ለዘላለም አያኬደውም፣ አያደርገውም። የሰረገላውን መንኮራኩር ፈረሶቹን ምንም ቢያስኬድበት አያደቀውም ብሎ ቁጥር 29 ይሄም ደግሞ ድንቅ ምክር ከሚመክር በግብሩ ማለፊያ ከሆነው ከሰራዊቱ ጌታ ከእግዚአብሔር ወጥቷል። ለሰዎች ትምህርትን የሚያስተምር ማን ነው? እግዚአብሔር ነው። ገበሬውን ያስተማረው እግዚአብሔር ነው። እኔ እንዳሁም እዚህ ላይ የገበሬውን ስራ፣ የሸማኔ ስራ ሸማኔ ልብስ ሸምኖ የምንለብሰው ልብስ እግዚአብሔር ነው ለሰዎች ይህንን እውቀትና ማስተዋል የሰጣቸው ግኝቶች በሙሉ አሁን እዚህ ጋር የጠቀስኩት ሳይንቲስት አለ ማይክል ፋራዳይ የእንግሊዝ ሀገር ለንደን እኔ በነበርኩበት አካባቢ ኤሌፋንት ኤንድ ካስል የሚባል አካባቢ ሰባኪ የነበረ ተራ ሰባኪ የነበረ ግን ሳይንቲስት በተፈጥሮ ውስጥ ያሉትን ኤሌክትሮማግኔቲዝም አጥንቶ፣ በነገራችን ላይ የኤሌክትሪክ አባት ነው የሚባለው ማይክል ፋራዳይ ተፈጥሮ ውስጥ ያሉትን ነገሮች አጥንቶ ይህንን ኤሌክትሪሲቲ እንድንጠቀምበት ያደረገ ወንድም ነው። የሚገርም ተፈጥሮ ውስጥ ኤሌክትሪሲቲ አለ አዋል ኤሌክትሮ ማግኔት አለ። አዎ አለ። ያንን ለአገልግሎት እንዲውል ያደረገው ቶማስ ኤዲሰን አሜሪካዊ ነው። የአምፖል መብራት አንድ ሺህ ሙከራ አድርጓል። የአምፖል ነገሮች ተገናኝተው ኤሌክትሪክ ሽቦዎች መብራት እንዲፈጥሩ ያደረገ ሰው ነው። እነዚህ ሰዎች በሙሉ እነዚህን ግኝቶች ያገኙት የሰራዊቱ ጌታ እግዚአብሔር በጥበቡ አይናቸውን ከፍቶ እንዲያስተውሉ አድርጎ እኛ እንድንጠቀምበት አድርጓል። ግን ሁሉ ነገር ተፈጥሮ ውስጥ ነው ያለው። ጎማን አስቡ። የጎማ አትክልት ፈሳሹን ቀጥተው ወደ ጎማነት የቀየሩት ከዛፍ ላይ ፈሳሹ ጠቀጥቶ፣ የጋሪ ጎማ፣ የባይስክል ጎማ፣ የመኪና ጎማ፣ የአይሮፕላን ጎማ። ይህ በሙሉ በሰዎች እንዲገኝ ያደረገው የሰራዊቱ ጌታ እግዚአብሔር ለሰዎች ትምህርት ሰጥቶ ነው። እኔ አሁን አየርንም ተናግሬበታለሁ። አየር ወፎችን ይሸከማል። አሁን ሰዎች ወፎች ወደ ላይ ተነስተው በአየር ላይ ሲንሳፈፉ አይተው አየር የሚባለው ነገር ወፎችን መሸከም ይችላል። አሀ ወፎች እንዴት ነው አየር እንዲሸከማቸው ሊሸከማቸው የቻለው ወፎችን አጠኑ። ልክ እንደ ወፎች አየር አይሮፕላን እንዲሸከም ሰሩ። ታያላችሁ። አሁን ይህንን ነገር ወደ ሂድ ወደ ኢትዮጵያ ብረር ብለው ሊበር አይችልም። ግን አየር ወፎችን የሚሸከምበት የራሱ የሆነ ስርዓት አለው። ያንን ስርዓት ወደ ቴክኖሎጂ ቀይረው ነው ሰዎች አየር አይሮፕላን ተሸክሞ ከሀገር ሀገር እኛ እንድንተላለፍበት የተደረገው። እንጀራን ስለመጋገር እዚህ ላሉት ወንድሞች በተለይ እኛ እዚህ እናስታውሳለን። እነ ፖርተር እዚህ በነበሩበት ጊዜ እኔ የነገርኩት ነገር አለ ለሱ ለሌሎችም የኛ ገርህቶች ሀገር እህቶች ሳይንቲስቶች ናቸው። እንጀራ ሲጋግሩ የሚጀምሩት ከየት ነው? ከውጭ ነው የሚጀምሩት። እና እዚህ ላይ እንደውም ስዕሉን አስቀምጫለሁ። ይቺን ሴት ታያታላችሁ። ከውጭ ጀምራ ነው ወደ ውስጥ የምትሄደው። ምክንያቱ ምንድን ነው? መሃሉ በጣም የጋለ ነው፣ ውጭው ግን ለስላሳ ነው። ስለዚህ ከውጭ ወደ ውስጥ ስትመጣ፣ ልክ ውስጥ ስትደርስ እኩል ይበስላል። እና ይሄ ሳይንስ ነው፣ ራሱ ሳይንስ ነው። ይህንን ለእኛ ሀገር ሴቶች እንጀራ በመጋገር በኩል ሳይንቲስቶች እንዲሆኑ ያስተማራቸው የሰራዊት ጌታ እግዚአብሔር ነው። እግዚአብሔር የጥበብ ሁሉ ምንጭ ነው። እኔ ስለ ፔሬዲክቴብል ሰዓቴ እየሄደ ነው። ፔሬዲክቴብል 118 ንጥረ ነገሮች አሉ ይባላል። እነዚህም ያንዳንዷ ነገር ኒኬል፣ ማግኒዥየም ካልሽየም፣ አሉሚኒየም፣ እነዚህ በሙሉ ፖታሽየም፣ እነዚህ በሙሉ እንደዚህ እንደዚህ አይነት ባህሪ በባህሪያቸው መሰረት ነው እንደዚህ የተደረደሩት እና ሜንዴልዴቭ የተባለ ራሽያዊ በ18 በ17ኛው መቶ ክፍለ ዘመን ውስጥ ነው ስለ እነዚህ ኤሌመንቶች እያጠና ያለ። በህልሙ የኤሌመንቶች እንደዚህ ነው የተደረደሩት ብሎ እግዚአብሔር በህልሙ ካሳየው በኋላ ነው የፔሬዲክ ቴብል የሚባለው የመጣው የፔሪዲክ ቴብል እንዲሰራ እያንዳንዱ ወደ ቁልቁል ወደ አግድም ያላቸውን ባህሪ በውስጣቸው ማን ገንብቷል? እግዚአብሔር ገንብቷል። እያንዳንዷን ነገር እያንዳንዷን ነገር እና ዝም ብሎ የሆነ ነገር የለም። ስለዚህ ፍጥረተ ስርዓትና የሰዎች እውቀትን በተመለከተ ሁሉን የፈጠረው እግዚአብሔር በፍጥረት ውስጥ የገነባው እያንዳንዱ ስርዓት አስደናቂ ነው። ዝም ብሎ የሆነ ነገር የለም። በጥበብ የተሰራ ነው። ስርዓቱ የማይዛነፍ እንደተደነገገለት የሚቀጥል ነው። አንዳንዶች እንደሚሉት እኔም እንደምስማማበት ዘፍጥረት ምዕራፍ ስምንት ቁጥር 22 የምርምር ሁሉ መኖር ምክንያት ነው ተብሎ ይጠቀሳል። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋረጡም። እግዚአብሔር በነገሮች ውስጥ የገነባው ስርዓት እንዳለ ስለሚቀጥል ነው። ግን ይህ ስርዓት ቢቃወሰስ አሁን ድምፅ በኢትዮጵያ ውስጥና ኢትዮጵያውያን በሚሰበሰብበት ቦታ በሙሉ እጅግ በጣም መቅሰፍት የሆነ ነገር የሆነው የእግዚአብሔር ስርዓት ስለተቃወሰ ነው። አሁን የእግዚአብሔር ስርዓት ቢቃወሰስ ፍጥረት ያለው ያለውና የሚሰራው በውስጡ በተገነባለት ስርዓት ነው። ሁሉን እንደዚህ አድርጎ የሰራው የኔና የእናንተ አምላክ እግዚአብሔር ነው። ሁሏ ነገር በስርዓት ናት። የእግዚአብሔር ስርዓት ቢቃወስ፣ እዚህ ታች ያለው ላይ ነው የምመጣው። ስርዓቱ በራሱ ከተጣሰ፣ በራሱ በስርዓቱ ከተጣሰ ራሱን ያርማል፣ ራሱን በራሱ ያርማል። ለምሳሌ ተፈጥሮ ውስጥ እንስሳት የሆነ ችግር ልጃቸው ላይ ቢከሰት፣ ያ ልጅ ወደሚቀጥለው ዘራ አይተላለፍም፣ ራሱ በራሱ እዛ ጋር ያከትማል ዘር አይተላለፍም። የተሳሳተ ዘር አይተላለፍም። በጣም የሚገርም አስደናቂ አሰራር ነው። እግዚአብሔር የሰራው ነገር የተጣሰው ወደሚቀጥለው ደረጃ በፍጹም አይተላለፍም። እግዚአብሔር ያንን ያግደዋል እዛ ጋር። አስደናቂ ነው ይህ እግዚአብሔር ስራ። ግን ስርዓቱን የጣሰው የሆነ ሰው ቢሆን ማንም ይሁን ማን የተለያየ ችግር ይመጣበታል። ህመም፣ መቅሰፍት፣ ጥፋት፣ ልዩ ልዩ ጉዳቶች ያስከትላል። ለዚህ ነው እኔ ኢትዮጵያ ውስጥ ለኢትዮጵያውያን በጣም እየተናገርኩ ያለሁት የድምፅ ስርዓት ራሱን የቻለ ህግ የተበጀለት ነው። አሁን በቸርቾች ውስጥ የሚሰማው ድምፅ ከዚህ ህግ ውጪ ስለሆነ ስርዓቱን የሚጥሱ ሰዎች ህመም፣ መቅሰፍት፣ ጥፋት፣ ልዩ ልዩ ጉዳት አስከትሎባቸዋል። የጣሰው ሰው የእግዚአብሔርን ስርዓት በመጣሱ በእግዚአብሔር ፊት ኃጢአተኛ ነው ማለት። እኔ አሁን የምናገረው ድምፅ ይሰማል ለእናንተ ከዚህ በላይ የድምፅ ማጉያ ይዤ ምጮህ ምቦርቅ ከሆነ እዚህ ቤት ውስጥ አንደኛ የእኔ ሲስተም ይበላሻል፣ ጉሮሬ ሁለተኛ ጆሮዬ፣ የእናንተ ጆሮ፣ አይምሯችን፣ ሁለ ነገራችን ይበላሻል። እና ለሰዎች እያሳየ ያለሁት ይህንን ችግር ነው። ዘመናዊነት ወይም ደግሞ መንፈሳዊነት ሊመስል ይችላል። ችግር የለም። ሰዎች ሊመስላቸው ይችላል ብዙ ነገር። ግን የእግዚአብሔር ስርዓት ተጥሷል። የእግዚአብሔር ስርዓት በተጣሰበት ቦታ ሁሉ ችግር አለ እና ይህንን የእግዚአብሔር ስርዓት ቢቃወስስ የሚለውን ስናገርበት፣ እዚህ አሜሪካ ውስጥ ማይክል ቢሂ የተባለ ፕሮፌሰር ባዮኬሚስት አንድ ቃል አውጥቷል። ይሄ ቃል የእግዚአብሔር ስርዓት ኢሬዲዩሲብሊ ኮምፕሌክስ ነው ብሎ ነው የተናገረው። ኢሬዲዩሲብሊ ኮምፕሌክስ ማለት ኢሬዲዩሲብል ኮምፕሌክሲቲ አለው የማይጎድል አንድም ቅንጣት የማይጎለው ውስብስብ ነው። የእግዚአብሔር ስርዓት ማለት አንዱ ከአንዱ ጋር የተያያዘ ነው። አሁን ስርዓት ስርዓት ስርዓት እያልኩ እየነገርኳቸው ነው። ስለዚህ ማይክል ብሂ ነው ይሄንን ቃል የተናገረው እና ኢቮሉሽኒስቶች በከፍተኛ ደረጃ ነው የተረበሹት። ዳርዊንስ ብላክ ቦክስ የሚል መጽሐፍ ጽፏል ላለኝ እኔ እዛ ውስጥ ነው ይሄንን ነገር የተናገረው ይሄ ሰውዬ እና የፍጥረት ስርዓት በጣም ውስብስብ ነው። አንድ የፍጥረት ስርዓት ከብዙ ነገሮች የተቀናበረ በመሆኑ ከነዚያ ውስጥ አንዷ እንኳ ብትጎድል ስርዓቱ የታቀደለትን ነገር ሊያከናውን አይችልም። ስለዚህ በመጽሐፉ ላይ የሰጠው መግለጫ ባክቴሪያ ነው። አሁን እኔ የማሳያችሁ ባክቴሪያ ነው። እዚህ ጋር ባክቴሪያ፣ አንዳንድ ባክቴሪያዎች ጭራ የሚመስል ነገር በአካላቸው ላይ አምስት ስድስት ቦታ ሊኖራቸው ይችላል። አንድ ቦታ ላይ ብቻ ያላቸው አሉ ይሄ ፍላጀላ ተብሎ ነው የሚታወቀው። ግን የሚገርም ነው። ይሄ አንዱ ጭራ የሚመስል ነገር ከባክቴሪያው አካል ጋር የተጣበቀበትና የሚሰራው ስራ ከአይምሮ በላይ ነው። በዓለም ላይ እንደዚህ አይነት የሞተር ስራ ሳይንቲስቶች በምንም አይነ መንገድ ሊሰሩ አይችሉም። እጅግ በጣም የረቀቀ እና ከአንድ ትልቅ የቴክኖሎጂ ከተማ ስርዓትና እንቅስቃሴ በጣም የመጠቀ ነገር ነው ይህንን የሰራው በማይክሮ ሌቭል የሰራዊቱ ጌታ እግዚአብሔር ይህንና የእናንተ ጌታ ነው ምናልባት በጣም የተሻለ ስዕል ሆኖ ያገኘሁት ይህንን ማሳየት ነው አሁንም ባክቴሪያ ነው እላዩ ላይ ያለው ጭራ የሚመስል ነገር ፍላጀላ እያንዳንዱ የሚሽከረከርበት የመሽከርከር ፍጥነት ሞተር ሞተር እንደዛ ሊሆን አይችልም ግን ከዚህ ውስጥ አንዷ ተመዛ ብትወጣ ቶታሊ ስራ ላይ አይውልም። ይህንን ድንቅ ውስብስብ ነገር የሰራው የሰራዊቱ ጌታ እግዚአብሔር ነው። ማይክል ብሂ ይህንን ለማስረዳት የተጠቀመው በጣም አስገራሚ ምሳሌ የአይጥ ወጥመድ ነው። የአይጡ ወጥመድ ታውቃላቸው አንድ ስድስት አምስት ክፍሎች አሉት እና የአይጡን ወጥመድ ስታየው አንዷ ዘንጓ እዚህ ጋ ዘንጓ ነገሩን የምትወጥረው እነዚህ ውስብስብ ነገሮች አንዷ አንዷ እንኳ ብትጎድል አንድ ስድስት ምናምን የሚሆኑ ክፍሎች ናቸው፣ ወጥመዱ አይዝም። ስለዚህ ማይክል ብሂ ከ ተፈጥሮ ስርዓት አንዷ እንኳን ብትጎድል ነገሩ አይሰራም። ስለዚህ ኢቮሉሽኒስቶች የሚሉት ነገር በሙሉ በጣም ስህተት ነው። እኔ እዚህ ላይ የደም መርጋትን ጨምሬያለሁ። እናንተ ሁላችሁም እጃችሁ ተቆርጦ ያቃል። እጃችን ተቆርጦ ወይም ደም ፈሶም በሆነ ቦታ ላይ ወዲያውኑ ደም ሲረጋ ታያላችሁ። የደም መርጋት የሚባለው ነገር ሀምሳ ኬሚካል ሪአክሽኖች ያሉት ነው። እኔ እንግሊዝ ሀገር አንድ ሰውዬ ቻርቱም ቻርቱን በትልቅ ሰርቶ ደም የሚረጋው ልክ በእነዚህ ውስብስብ ስርዓቶች አማካኝነት ነው ሉክ ሀ ወንደርፉል ኢት ኢዝ እያለ ለሰዎች ሲያሳይ አይቼዋለው። እና ይህ በጣም አስደናቂ የደም መርጋት ሂደት ሀምሳ ኬሚካል ሪያክሽኖች ተከናውነውበት ነው። ወዲያውኑ ደም ስራችን ተዘግቶ ደም የሚረጋው ደም ስራችን የሚዘጋው እና በዚህ ውስጥ አንዱ ከአንዱ ቢቀድም፣ ከኬሚካል ሪያክሽኖቹ አንዱ በአቋራጭ መንገድ ቢሄድ፣ አንዱ መዘጌት ወይም መፍጠን ቢያሳይ፣ አንዱ ቢጓደል የደም መርጋት አይኖርም፣ ሰው ይሞታል። ይህንን ረቂቅ ነገር በዚህ ደረጃ እንኳን እንዲኖር ያደረገው የሰራዊት ጌታ እግዚአብሔር ነው። እያንዳንዷ ነገር በፍጥረት ውስጥ እያንዳንዷ ነገር የእግዚአብሔር የፈጠራ ስርዓት ውጤት ናት። የእግዚአብሔር ስርዓት በተፈጥሮ ጥበባዊ ድንጋጌው አይቃወፍም ሁሉ ግሩምና አስደናቂ የብቸኛው ጥበበኛ አምላክ ስርዓት ነው። ለምንድን ነው ይህንን የነገርከን ብላችሁ ታስባላችሁ። ለእናንተ ድምፅ የሚያስከትለውን ነገር በፓወርፖይንት መልክ አላሳያችሁም። ምናልባት ወደፊት ሌላ ጊዜ አሳያችኋለሁ። አላማዬ ምንድን ነው? ለመሪዎች ኢትዮጵያ ውስጥ እና ለአገልጋዮች፣ ለሰዎች ሁሉ ይህንን ማሳየት የነበረብኝ። ድምፅም እግዚአብሔር ከፈጠረው ስርዓት አንዱ ነው። ድምፅ ራሱን የቻለ ስርዓት አለው እና ድምፅ በጣም ዝቅተኛ ሲሆን የፈውስ ኃይል አለው። ለምሳሌ ምንድነው እዚህ አልትራሳውንድ የሚለውን ብትመለከቱ፣ የአልትራሳውንድ ቴክኖሎጂ የሚገርም ነው። ህፃኑ ውስጥ እናት ማህፀን ውስጥ እያለ የህፃኑ ፆታ፣ የህፃኑን ክብደት በድምፅ እኮ ነው፣ በድምፅ መለካት ተችሏል። ድምፅ በጣም አስደናቂ ጥቅም አለው። ድምፅ ከመጠን በላይ ደግሞ ሲሆን ከምትገምቱት በላይ ጉዳት አለው። ከምትገምቱት በላይ ወንዶች መካኖች እንዲሆኑ ያደርጋል። ወጣት ወንዶች፣ ሴቶች የጨነገፈ ልጅ እንዲወልዱ ያደርጋል። ድምፅ እጅግ በጣም አደገኛ ነው። ድምፅ ለምንድነው አደገኛ የሆነው ከተፈጥሮ ከተደነገገለት አጠቃቀም በላይ ሰዎች ሊጠቀሙበት ሲጀምሩ ነው። ስለዚህ የፕሮቴስታንት ቤተ ክርስቲያን ቸርች አገልጋዮችና ሰዎች ምን አይነት ምን አይነት ውድቀት ውስጥ እንደወደቁ ማሰብ ትችላላችሁ። ሰው ሀይ የሚላቸው የሌለ ሀይም ሊባሉ የማይችሉ መንፈሳዊ ነገር ከስጋዊ ነገር ጋር ያጋጩ በስነ ስርዓት በጤናማ ድምፅ ሰው መገልገል ሲገባ እየጮሁበት በ16 ሚሊዮን፣ 20 ሚሊዮን፣ 30 ሚሊዮን የድምፅ ማጉያ እየተገዛ ይች የምታክል ቤት ውስጥ ሰው ላይ እየጮሁበት የሰውን አይምሮ ባዶ እያደረጉት ነው። እኔ ዘመቻ እየዘመትኩ ነው። ዘመቻ ባህር ዳር ላይ ለአብያተ ክርስቲያናት መሪዎች ኮምቦልቻ ላይ፣ አዲስ አበባ ላይ፣ የተለያየ ቦታ ሰዎች እየሰሙ ይመስለኛል። በቅርብ ጊዜም ለውጥ ይመጣል። ሰው እየሞተ ነው። በመንፈሳዊ ነገር ዶክተሮች የሉም አሉ፣ ሳይንቲስቶች፣ ኢንጂነሮች የሉም በየቸርቹ አሉ፣ ግን አይምሯቸው ስለታጠበ ቆም ብሎ እንኳን ይሄ ድምፅ እየጎዳን ነው ህፃናት፣ የፕሮቴስታንት አማኝ ህፃናት ልጆች ምን አይነት እርግማን ውስጥ እንዳለ ብታስቡ በጣም በጣም ታለቅሳላችሁ። የእግዚአብሔር ስርዓት ሲጣስ በጣሰው ሰው ላይ ከፍተኛ ጉዳት ያመጣል። በተጣሰበትም ሰው ላይ ከፍተኛ ጉዳት ያመጣል። ጣሹ ደግሞ ራሱ ኃጢአተኛና በደለኛ ነው። መንፈሳዊ ሊመስሉን ይችላሉ። እልም ያሉ ኃጢአተኞች፣ ሌቦች፣ አጭበርባሪዎች ናቸው። መንፈስ ቅዱስ የሌላቸው መንፈስ ቅዱስ እኔ ተናግራለሁ። አንድ ቸርች ባለፈው ሳምንት መንፈስ ቅዱስ ቢኖራችሁ መንፈስ ቅዱስ ቢኖራችሁ ይህን የሙዚቃ መሳሪያ አውጥታችሁ ትጥሉ ነበር። መንፈስ ቅዱስ ስለሌላችሁ ነው ሰው ላይ የምትጮሁት። ደግሞም የመጮያ ምክንያት ሰፈር እንኳን በመበጥበጥ የታወቁት አማኞች የተባሉ እና የእግዚአብሔር ስርዓት አስደናቂ ውስብስብ ሁሉ በአግባቡና በስርዓቱ ሲሆን የሚጠቅም ግን እግዚአብሔር ደግሞ እንጀራ መጋገርን ሁሉ አሳይቻችኋለሁ። በጣም አስደናቂ በሆነ መንገድ ስርዓቱን ለሰው የሚያስተምር ለጥቅም አደጋ እንዲያመጣና እንዲገል ሳይሆን እንዲጠቅም የሚያስተምር አስተማሪ ነው። እና እኔ ማይክል ፋራዳይን፣ ቶማስ ኤዲሰንን እነዚህ ምናልባት አታውቋቸውም። የምድር ላይ የዓለም እነዚህ ከዋክብት የሚጠናበትን ቴሌስኮፕ የፈጠሩ እነ ኬፕለር የሚባሉ እነዚህ በሙሉ ክርስቲያኖች ናቸው። እነዚህ እንደዚህ አይነት አይምሮ ወጣቱ እንዲኖረው ሲገባ ወጣቱን የቁም ሞት እያደረጉት ነው። በጫጫታና በጩኸት እና በጣም አሳዛኝ ነው። እናንተ ግን እወቁ፣ እንደዚህ አይነት ቦታ ምንም ጥቅም እንደሌለ ጥፋት እንጂ። መረዳትና ማስተዋል ብትችሉ በጣም ጥሩ ነው። የሰራዊቱ ጌታ እግዚአብሔር የስርዓት አምላክ ነው፣ ስርዓትን ሁሉ የፈጠረ። ግን በእነዚህ ሁሉ ስርዓቶች ውስጥ ደግሞ የእኛም ሕይወት በስርዓት የተገነባ መሆኑን ስናውቅ በእግዚአብሔር ፊት ስንጸልይ እግዚአብሔር በስርዓቱ ውስጥ ችግር ቢታይና ብንታመም ራሱም ይፈውሰን መሆኑን እንድናውቅና እንድናስተውልም ነው። እግዚአብሔር ታላቅ ቸርና ቅዱስ ነው። እግዚአብሔር ስለ ቅዱስ ቃሉ የተመሰገነ ይሁን። አሁን እህታችን ትመጣለች እንደመድማለን በአራተኛው ዝማሬ አራተኛው ዝማሬ ቁጥር ሀያ ስድስት ነው። በእምነት እኖራለሁ ጌታዬ እናውቃለሁ